አሜሪካ በየግዛቱ በአብዛኛው ዓለም ደግሞ በየኤምባሲና አደባባዩ ለቅሶ ሐዘን ማጽናኛው ዛሬም እንደቀጠለ ነው። የሟቾች ስም ያሟሟታቸው አሳዛኝነት በተነሳ ቁጥር የገዳው ማንነት የዓላማ ፍላጎቱ ምንነት መነሳቱም ግድ ነው። ዑመር ማቴን አሜሪካ ተወልዶም አሜሪካን ያደገው በስፖርት የዳበረም ለጸጥታ ጥበቃ የሰለጠነም የ29 ዓመት ወጣት ነበረ። ከሌላው ጊዜ ምንም የተለየ ነገር አላየሁበትም አሉ አባት። ትናንት ትናንት እኔና እናቱን ሊጠይቅ መጥቶ ነበር። ለመጨረሻ ጊዜ ያየ ነው ያኔ ነው። ከሌላው ጊዜ ምንም የተለየ ነገር አላየሁበትም። ለካ ስንብት ኖሯል። በማግስቱም ጠመንጃውን አንግቦም ከዚያም ግብረ ሶዶማውያን ከሚያዘወትሩት ዳንኪራ ቤት ገባ። ስልክ ደወለ፣ ለፖሊስ ራሱን አይሲስ በምሕፃሩ ብሎ የሚጠራው ቡድን አባል መሆኑን ነገረ። ከዚያም ጠመንጃውን ያንፈቀፍቀው ገባ። 49 ገደለ፣ ከ50 በላይ አቆሰለ። ለምን አባትም ይጠይቃሉ በሕይወት ቢኖር ኖሮ እንደ ወላጅ አንድ ጥያቄ ብቻ ነበር የምጠይቀው፣ ለምን ይህን እናደረግ? መልስ አልባ ጥያቄ። ፌዴራዊ ምርመራ ቢሮም ሰውየው ራሱ እንዳለው ከአይሲስ ወይም ከሌላ አሸባሪ ቡድን ጋር ግንኙነት ያለው መሆኑን የሚያረጋግጥ ምንም መረጃ እስካሁን አላገኘሁም ባይ ነው መርማሪዎቹ እንደሚሉት ወጣቱ ከአምደመረብ ባገኘው መረጃ ራሱን ወደ ጽንፈኝነት የቀየረ ነው። የቀድሞ ባለቤቱ ግን እብድ አለችው። በሽተኛ ነበር፣ የተሳከረበት ሰው እብድ ነበር። ግብረሰዶማውያንን እንደማይታገስ ተናግሮ ነበር። ታዛቢዎች እንደሚሉት ፖለቲካዊ ጽንፈኝነትም ግብረ ሰዶማውያንን ጥላቻም የሽብር ግድያው ምክንያት ሊሆን ይችላል። ፕሬዚደንት ባራክ ኦባማም ሶስተኛ ምክንያት ያክሉበታል። እንደሚገመተው ገዳው ጠመንጃ እና በጣም ከባድ የውጊያ መሳሪያ ታጥቆ ነበረ። ስለዚህ መደዳ ግድያው የሚያስታውሰን ነገር ትምህርት ቤት ይሁን ቤተ እምነት፣ ፊልም ቤት ወይም የምሽት ክለብ ውስጥ የሚገኙ ሰዎችን መግደል የሚፈልግ ሰው የሚገልበትን ጦር መሳሪያ እንዴት በቀላሉ ማግኘት እንደሚችል ነው። የምንፈልጋት ሀገር የዚህ አይነት መሆን አለመሆኗን አንመወሰና ምንም አለማድረግ ራሱ ውሳኔ። በመጪ ህዳር ለሚደረገው ፕሬዚደንታዊ ምርጫ የዲሞክራቲኩ ፓርቲ እጩ ይሆናሉ ተብለው የሚጠበቁት ሂላሪ ክሊንተንም የጸጥታ ቁጥጥሩ መጠናከር የጦር መሳሪያ ሽያጭም ገደብ ሊበጅለት ይገባል ባይ ናቸው። የተባበሩት መንግስታት የሰብአዊ መብት ጉዳይ ኃላፊ ዘይድ ሪዓድ አልሁሴንም ዩናይትድ ስቴትስ የዜጎቿን ደህንነት ለመጠበቅ ጦር መሳሪያ ሽያጭ ላይ ጥብቅ ቁጥጥር ማድረግ አለባት ብለዋል። ለፕሬዚዳንታዊ ውድድር የሪፐብሊካኑን ፓርቲ እጩነት ያገኛሉ የሚባሉት ዶናልድ ትራምፕ ግን ተቃራኒውን ነው ያሉት። ቀኝ ጽንፈኛው ቱጃር ፖለቲከኛ ሙስሊሞች አሜሪካንን እንዳይረግጡ መታገድ አለባቸው እያሉ ያቅራራሉ። ሰውየው ፕሬዚደንት ኦባማም ስልጣን እንዲለቁም እስከ መጠየቅ ደርሰዋል።